ጥያቄ 37 ጾም ማለት ምንድነው? መልስ፦ ጾም ማለት አላህን ማምለክን በማሰብ ጎህ ከሚቀድበት ጊዜ ጀምሮ እስከ ጀንበር መጥለቅ ወይም ፀሐይ መጥለቅ ድረስ ጾምን ከሚያፈርሱ ነገሮች በመታቀብ አላህን ማምለክ ነው። ሁለት አይነት ጾሞች አሉ። አንደኛው የግዴታ ጾም ከእስልምና ምሰሶዎች አንዱ የሆነውን የረመዷንን ወር መጾም ነው። يلاقوا الله عنده بلوال يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون إن أنتم يا من أشجوي صوم بالنزع كن بفيت بنبر وتزبوش لي إن ده بأن قد تا تدرجة لتتنككو يكجلا لنا سورة البقرة 183 ሁለተኛው ግዴታ ያልሆነ ጾም ሲሆን በየሳምንቱ ሰኞና ሐሙስ መጾም እንዲሁም በየወሩ ሶስት ቀናትን መርጦ መጾምን የመሳሰሉት ናቸው። ከእንዲህ ዓይነቶቹ በላጩ አያመል ቢድ የሚባለውን በሂጅራ አቆጣጠር የወሩን 13ተኛ 14ተኛና 15ኛ ቀን መጾም ነው።